የውጭ ጉዳይ መስሪያ ቤቱ ባወጣው ጋዜጣዊ መግለጫ ዩናይትድ ስቴትስ ከአጋሮቿ ጋር በመሆን ለደቡብ ሱዳን ባለስልጣናት ግልጽ መልዕክት ማስተላለፉን ይገልጻል። በዚህም መሰረት ሙስና የሚዋጉበትን ስርዓት በደቡብ ሱዳን እንዲዘረጋ፣ የገንዘብ ዝውውርና ተቋማቱ ግልጽነት እንዲኖራቸው፣ ይህም የሰላም ስምምነቱ አንዱ አካል እንዲሆን አበክሮ ይጠይቃል። በሌላ በኩል ደግሞ ለሰብዓዊ መብት የቆመው የኢነፍ ፕሮጀክት አስተባባሪ ጆርጅ ፕሪንደርጋስት በጉዳዩ ላይ በሰጡት ማብራሪያ እንዲህ ነበር ያሉት። በደቡብ ሱዳን በ በአስር ሺዎች የሚቆጠሩ ሰዎች በዚህ ጦርነት ሞተዋል። በጭካኔ የተሞሉ ግድያዎች፣ አስገድዶ መድፈር፣ ሕፃናትን በወታደርነት መመልመልና መሰል ኢ ሰብዓዊ ድርጊቶች ተፈጽመዋል ጥቂት ቤቶች በስልጣን ላይ ቁጭ ብለው ይህንን ድርጊት ለስልጣናቸው እድሜ ማራዘሚያ አውለውታል። እነዚህ ሰዎች በቃችሁ ሊባሉ ይገባል። ደቡብ ሱዳን በዓለም አቀፍ ደረጃ እጅግ አሰቃቂ የሰብዓዊ መብት ጥሰት የምንሰማባት ሀገር ናት ብለዋል። የሰብዓዊ መብት አቀንቃኙ ታዋቂው የዩናይትድ ስቴትስ የፊልም ባለሙያ ጆርጅ ክሉኒ እና አጋሮቹ ድጋፍ የተከናወነው የጥናት ሪፖርት በዚህ ሳምንት ይፋ በተደረገበት ወቅት የሰብዓዊ መብት አቀንቃኙ እንዲህ ነበር ያሉት። በደቡብ ሱዳን ፕሬዝዳንት የተፈጸሙትን አጠቃላይ የወንጀል ድርጊቶችን ዛሬ በጠዋቱ እስከነ ማስረጃው እናቀርብላቸዋለን። በዚህ የወንጀል ድርጊት ተቃዋሚው ምክትል ፕሬዝዳንት እንዲሁም በሁለቱም ጎራ የተሰለፉ ጀኔራሎቻቸውና ከፍተኛ ባለስልጣኖቻቸው የወንጀሉ ተሳታፊ ናቸው። ገንዘብ ሰርቀው ሚሊሾቻቸውን መርዳት አንዱ ሌላውን መግደሉን ያካትታል። ለዚህም በቂ ማስረጃዎችን ሰብስበናል። የጦር መሳሪያ አሻሻጭ ደላሎች፣ ዓለም አቀፍ የህግ ባለሙያዎች፣ ባንኮች፣ የቤት አሻሻጭ ድርጅቶችን ያካተተ የመረጃ ልውውጥን አጣርተን ደርሰንበታል። እንደ ጎርጎሮ ሳይሆኑ የዘመን ቀመር ከ2014 ጀምሮ ዩናይትድ ስቴትስ ለደቡብ ሱዳን 1.5 ቢሊዮን ሰብአዊ እርዳታ አድርጋለች። ዓለም አቀፉ ማህበረሰብና ዩናይትድ ስቴትስ በሰብአዊ ቀውስ ምክንያት የተንኮታኮተች ሀገር እንዳትሆን ከፍተኛ ድጋፍ አድርገውላት ይገባታል ብለዋል። የአምደ መረብ አዘጋጁ ፖልካቹሪ አለም አቀፍ ውግዘትና ህጋዊ እርምጃዎች በመሪዎቹ ብቻ ሳይሆን ቤተሰቦቻቸውንም ሊያጠቃልል እንደሚገባ እንዲነበር የገለጸው ቤተሰቦቻቸው በውጭ ዓለም የተንደላቀቁ ኑሮ በተንጣለሉ ቪላዎቻቸው ውስጥ ይኖራሉ። ኑሮአቸውን በዩናይትድ ስቴትስ፣ አውስትራሊያ ወይንም በምስራቅ አፍሪካ ሀገራት አድርገዋል። ጦርነቱ እነሱን አይነካም። ስለዚህም የጦርነቱ ቀጣይነት ደጋፊ ናቸው። እጅግ ውድ እና ዘመናዊ መኪናን ያሽከረክራሉ። ስለዚህም ዓለም አቀፉ ማህበረሰብ እነዚህን አካላትም የትኩረት ኢላማ ሊያደርጋቸው ይገባል ብሏል። በሰብአዊ መብት አሰልጣኞቹ የቀረበው ዘገባና ና በኋላም በዩናይትድ ስቴትስ መንግስት ሞቅ ያለ ድጋፍ የተቸረው ሪፖርት የደቡብ ሱዳንን ባለስልጣናትና ተቃዋሚዎቻቸውን በጦር ወንጀለኝነትም ይፈርጃል። የሀገሪቱ መሪዎችና የጦር ጀኔራሎቻቸው በሀገሪቷ ለተፈጠረው የህዝብ እልቂትና ውድቀት ተጠያቂ ናቸውም ይላል። ለዶችቬለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ።